hagyanya report የኢትዮጵያ አየር መንገድ በ2017 በጀት ዓመት ከሰጣቸው አገልግሎቶች 7.6 ቢሊዮን ዶላር ገቢ ያገኘዋልም። ገቢው ከአምናው ጋር ሲነጻጸር የስምንት በመቶ ብልጫ ያለው ሲሆን በዓመቱ 19 ሚሊዮን ሰዎች ማጓጓዙንም ተናግሯል። በዓመቱ ውስጥ ካጓጓዛቸው ደንበኞች ውስጥ 15.2 ሚሊዮን የሚሆኑት ዓለም አቀፍ ተጓዦች ሲሆኑ 3.9ኙ ደግሞ የአገር ውስጥ ተጓዦች ናቸው። በበጀት ዓመቱ ስድስት ዓለም አቀፋዊ ጣቢያዎችን በማስፋት መቀጠሉን የጠቀሰው አየር መንገዱ ከነዚህ መዳረሻዎች ውስጥ በዚህ ዓመት መብረር ያልቻለው ወደ ኤርትራ አስመራ፣ እንደዚሁም ወደ ጎማ ኮንጎና ወደ ፖርት ሱዳን ብቻ መሆኑን አስታውቋል። ወደ እነዚህ መዳረሻዎች ያልበረረው በጸጥታ ችግርና በሌሎች ምክንያቶች መሆኑን የገለጸው አየር መንገዱ ቀጠናዊ ጦርነቶች እንደዚሁም የአሜሪካ መንግስት አዲስ የታሪፍ ሕጎች ለስራው እንቅፋት ሆነውበት መሰንበታቸውንም ገልጿል። የሀገር ውስጥ በረራ ውድነትን በተመለከተ ለቀረበላቸው ጥያቄ ማብራሪያ የሰጡት የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ መስፍን ጣሰው የሀገሩ ውስጥ በረራን ዋጋ ለማረጋጋት ሲባል 28 ሚሊዮን ዶላር መክሰሩን ገልጸዋል። የሚጠቀማቸው አውሮፕላኖች ግዥም ሆነ ኪራይ በዶላር መሆኑ እንደዚሁም የነዳጅ ዋጋ መወደድ እና መለዋወጫዎች በውጭ ምንዛሬ መገዛታቸውም ለአየር መንገዱ የዋጋ ውድነት እንደመነሻ ምክንያት ተጠቅሰዋል። አየር መንገዱ በቢሾፍቱ ቡሴራ በተባለው አካባቢ በ10 ቢሊዮን ዶላር የሚገነባው የአየር ማረፊያ ግንባታ ስራም በ2018 ህዳር ወር ላይ ይጀምራል ተብሏል። ለግንባታ የሚሆነውን ቦታ ትረክ ተረክቦ ለተነሺ አርሶ አደሮች የሚሆኑ ማረፊያዎችን በመገንባት ላይ መሆኑን የተናገረው የኢትዮጵያ አየር መንገድ ይህ የተተኪ ቤት ግንባታ ስራም በመጪው መስከረም እንደሚጠናቀቅ ዋና ስራ አስፈጻሚው ተናግረዋል። አየር መንገዱ ለዚህ ግዙፍ ፕሮጀክት የሚሆነውን ፋይናንስ 20 በመቶ በራሱ አቅም ለመሸፈን ማቀዱን እና 80 በመቶ በብድር እንደሚሰራ አየር መንገዱ አሳውቋል። ለዚህ የፋይናንስ ማፈላለቅ ስራም የአፍሪካ ልማት ባንክ አስተባባሪ ሆኖ መሰየሙም ተናግረዋል። የቢሾፍቱ አየር ማረፊያ የዲዛይን ስራ እየተገባደደ መሆኑ የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሳው ያብራሩ ሲሆን የመጀመሪያው ምዕራፍ ግንባታ ብቻ 61 ሚሊዮን ደንበኞችን የሚያስተናግዱ ሁለት ተርሚናሎችን እንደዚሁም የጥገናና የካርጎ ማዕከልን ጨምሮ ሌሎች መሰረታዊ መጠቀሚያዎችን የሚያካትት ይሆናል ብለዋል። አየር መንገዱ በበጀት ዓመቱ 13 አዳዲስ አውሮፕላኖችን ማስገባቱ የተገለጸ ሲሆን አራቱ ቦይንግ፣ ሦስቱ ደግሞ ኤርባስ ናቸው ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ባለፈው አንድ ዓመት በአገሪቱ በርካታ አሳሳቢ የሰብአዊ መብት ሁኔታዎች እንደተከሰቱ በዓመታዊ ሪፖርቱ አመለከተም። በተለይም በአማራና በኦሮሚያ ክልሎች በመንግስት ኃይሎችና በታጣቂ ቡድኖች መካከል የሚካሄዱ የትጥቅ ግጭቶች በሕይወት የመኖር የአካል ደህንነትና የነፃነት መብት ጥሰቶችን አስከትለዋል ብሏል። በግጭት አውድ ውስጥ በኮማንድ ፖስት እና በወቅታዊ ጉዳዮች በሚል የሚፈጸሙ እስሮችና ተያያዥ የነፃነት መብት ጥሰቶች መቀጠላቸውን ተቋሙ በሪፖርቱ አመልክቷል። ኢሰመኮ በአማራ ክልል ታውጆ የነበረው የአስቸኳይ ጊዜ አዋጅ የጊዜ ገደቡ ከተጠናቀቀ ዓመት ቢያልፈውም ህገ ወጥና የተራዘመ እስር መቀጠሉንም ገልጿል። የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ ሁሉም ተፋላሚ ወገኖች ልዩነታቸውን በውይይት እንዲፈቱ ጠይቀዋል። ኮሚሽነር ብርሃኑ አዴሎ አያይዘውም የፌዴራል መንግስቱና ሕወሓት ካሉታዊ መግለጫዎች ተቆጥበው የፕሪቶሪያውን የግጭት ማቆም ስምምነት ወደ መተግበር እንዲመለሱም አሳስበዋል። የስምምነቱ የተሟላ ተፈጻሚነት የተሸረሸረው በተያ የያዘው 2017 ዓ.ም መሆኑንም አስታውቀዋል። በነሐሴ ወር በረዶ የቀላቀለና ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ ዝናብ ሊኖር እንደሚችል የኢትዮጵያ ሜቴሮሎጂ ኢንስቲትዩት አስታወቀም። ኢንስቲትዩቱ እንደ አውሮፓውያን ዘመን አቆጣጠር ከኦገስት 1 እስከ 31 2025 የሚኖረውን የአየር ጠባይ አዝማሚያ ለመገናኛ ብዙሀን አሳውቋል። በነሐሴ ወር ከሚጠናከሩት ዝናብ ሰጪ የሜቴሮሎጂ ገጽታዎች ጋር ተያይዞ በተለይም በሰሜን ምስራቅ፣ በሰሜን፣ በመካከለኛው፣ በደቡብ ምዕራብና በምዕራብ የኢትዮጵያ ቦታዎች ላይ The cat ከመካከለኛ እስከ ከባድ መጠን ያለው ዝናብ ያገኛሉ ብሏል። በተጨማሪም በፀሐይ ኃይል ታግዘው ከሚፈጠሩ የደመና ክምችቶች በመነሳትም በረዶ የቀላቀለና ቅጽበታዊ ጎርፍ ሊያስከትል የሚችል ከባድ መጠን ያለው ዝናብ ሊኖር ይችላል ብሏል። በሌላ በኩል በአንዳንድ ቦታዎች ከሚኖረው ተደጋጋሚ የሆነ እርጥበት መብዛት የተነሳ በረዶማ አካባቢዎች የውሃ በሰብል ላይ ምተኛት፣ የመሬት አቀማመጡ ከፍታ ባላቸውና ተዳፋታማ በሆኑ አካባቢዎች ደግሞ የመሬት መንሸራተትና በጎርፍ መጠቃት ሊያጋ ጥም ይችላልም ሲል አስጠንቅቋል። የውጭ ጉዳይ ሚኒስቴር በየመን በጀልባ መስጠም አደጋ ህይወታቸውን ባጡ ኢትዮጵያውያን የተሰማውን ሐዘን ገለጸም። የውጭ ጉዳይ ሚኒስቴር በየመን በደረሰው የጀልባ መስጠም አደጋ በኢትዮጵያውያን ዜጎች ላይ በደረሰው የሞት አደጋ የተሰማውን ጥልቅ ሐዘን ገልጿል። የደረሰውን አደጋ ከሚመለከታቸው አካላት ጋር በመሆን እያጣራ እንደሚገኝ የገለጸው ሚኒስቴሩ በደረሰው የጀልባ መስጠም አደጋ ለህልፈት ለተዳረጉ ኢትዮጵያውያን ዜጎችን ቤተሰቦች መጽናናትን ተመኝቷል። ዜጎች በተለያዩ ሀገራት በህጋዊ መንገድ ተንቀሳቅሰው መስራት እንዲችሉ ለማድረግ የተለያዩ ጥረቶችን በማከናወን በርካታ ዜጎችን የድሉ ተጠቃሚ እያደረገ ነው ያለ የውጭ ጉዳይ ሚኒስቴር ዜጎች በህጋዊ መንገድ ብቻ የውጭ ሀገራት የስራ ስምሪት ተጠቃሚ እንዲሆኑና ከህገወጥ የሰዎች አዘዋዋሪዎች ራሳቸውን እንዲጠብቁ አሳስቧል። የተባበሩት መንግስታት የስደተኞች ድርጅት አይኦኤም ኢትዮጵያውያን ስደተኞችን የጫነች ጀልባ በየመን የባህር ዳርቻ ላይ ሰጥማ ከ60 በላይ ኢትዮጵያውያን ህይወት ማለፉን ማስታወቁ አይዘነጋም። እሁድ ማለዳ ላይ ከሰጠመችው ጀልባ ተሳፍረው የነበሩ በሙሉ ኢትዮጵያውያን ዜጎች ናቸው የተባለ ሲሆን በየመን አብያን ግዛት የባህር ዳርቻ በድርዘን የሚቆጠሩ አስክሬኖች መገኘታቸው መገለጹ ይታወሳል። በአዲስ አበባ የሚገኙ 41 ቀላል ባቡሮችን ሙሉ በሙሉ ወደ ስራ ለማስገባት ከውጭ ተቋማት የበጀት ድጋፍ እየተፈለገ ነው ተባለም። የአዲስ አበባ ቀላል ባቡር ትራንስፖርት አገልግሎት ድርጅት ዋና ስራ አስፈጻሚ ዶክተር ብርሃን አበባው እንደገለጹት የድርጅቱን ሕልውና ለማረጋገጥ የአመራር ለውጥ በማድረግ እየሰራን ነው ብለዋል። ድርጅቱ ካሉት 41 ባቡሮች ውስጥ አገልግሎት እየሰጡ ያሉት 19 ብቻ ናቸው። ተቋሙ ካለፈው ዓመት አንጻር 6 ባቡሮችን በመጠገን በ2017 በጀት ዓመት በ19 ባቡሮች አገልግሎት እየሰጠ ነው ብለዋል። ሆኖም አገልግሎት እየሰጡ ያሉት ቀላል ባቡሮች ከግማሽ በታች መሆናቸውን የገለጹት ዋና ስራ አስፈጻሚው ያሉትን 41 ባቡሮች ሙሉ ለሙሉ ወደ ስራ ለማስገባት ከተለያዩ ሀገሮችና ድርጅቶች በጀት የማፈላለግ ስራ እየተሰራ ነው ብለዋል። በ2017 በጀት ዓመት ለ168 ሚሊዮን ዜጎች የባቡር ትራንስፖርት አገልግሎት መሰጠቱን የገለጹት ዋና ስራ አስፈጻሚው ከተሰጠው አገልግሎትም 257 ሚሊዮን ብር ገቢ ተገኝቷል ብለዋል። ሩብ ሚሊየን የሚጠጉ የቀረሶ አሳ ጫጩቶች ወደ ጣና ሐይቅ ተጨምረዋል አለ የባህር ዳር አሳና ሌሎች የውሃ ውስጥ ህይወት ምርምር ማዕከል። የማዕከሉ ዳይሬክተር አቶ ወርቅዮን አስማር ለሀገር ውስጥ መገናኛ ብዙሃን እንደገለጹት በጣና ሐይቅ ላይ ያለውን የአሳ ሀብት ይበልጥ ለማሳደግ የተሻሻሉ የአሳ ዝርያዎችን ወደ ሐይቁ የመጨመር ስራ ተከናውኗል። አሁን ላይ እየቀነሰ የመጣውን የአሳ ሀብት ለማጠናከርና የህብረተሰቡን ፍላጎት ለማሟላት በትኩረት እየተሰራ መሆኑን የገለጹት ኃላፊው በምርምር የተሻሻ ካሉ የአሳ ዝርያዎችን በማባዛት የአሳ ጫጩቶችን ወደ ጣናና ሌሎች ውሃማ አካላት የመጨመር ስራ እየተሰራ ነው ብለዋል። በመሆኑም 1 ነጥብ 2 ሚሊየን በላይ የአሳ ጫጩቶች መባዛታቸውን የገለጹት ኃላፊው ከዚህ ውስጥ ሰሞኑን 31200 በላይ የሚሆኑ የቀረሶ አሳ ጫጩቶች ወደ ጣና ሐይቅ ተጨምረዋል። ቀሬ አሳ ጫጩቶችም ወደ አርሶ አደሩ ኩሬና ልዩ ልዩ ውሃማ አካላት ከመሰራጨት ባለፈ ለምርምር አገልግሎት እየዋሉ ነው ሲሉም ገልጸዋል። ኢትዮጵያ በካናዳም ሆነ በየትኛውም የአውሮፓ ሀገር የሁለትዮሽ የስራ ስምምነት የላትም ተባለም። የስራና ክሎት ሚኒስቴር ለየትኛውም የጉዞ ወኪል ወይም ኤጀንሲ ለሁለትዮሽ ስምምነት ወዳልተገባባቸው ሀገራት ዜጎችን ለስራ እንዲያሰማራ የሰጠው ውክልናም ሆነ ፈቃድ አለመኖሩን አስታውቋል። ካናዳን ጨምሮ ህጋዊ የስራ ስምሪት የሁለትዮሽ ስምምነት ወዳልተገባባቸው የተለያዩ ሀገራት ለስራ እንልካለን የሚሉ ሀሰተኛ ማስታወቂያዎች በማኅበራዊ ትስስር ገጾች በስፋት እየተዘዋወሩ ይገኛል ሲል ሚኒስቴር መስሪያ ቤቱ በ ማህበራዊ ትስስር ገጹ ገልጿል። እነዚህን ህገወጥ ኤጀንሲዎች ገንዘብ ከማጭበርበር ባለፈ ለህገወጥ የሰዎች ዝውውር፣ የጉልበት ብዝበዛ፣ ጾታዊ ጥቃትና መሰል የከፉ ማህበራዊና ኢኮኖሚያዊ ቀውሶች የሚዳረግ በመሆኑ ሁሉም በንቃት እንዲከታተሉ አሳስቧል። ስራና ክህሎት ሚኒስቴር ህጋዊና ደህንነቱ የተረጋገጠ የውጭ ሀገር ስራ ስምሪት የሁለትዮሽ ስምምነት የተፈራረማቸው ሀገራት ሳውዲ አረቢያ፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ ሊባኖስ፣ ኳታርና ኩዌት ብቻ ናቸው ብሏል። Agarinia report.